ላለፈው ስድስት ወራት የሕዳሴ ግድብ በመባል የሚታወቀው እንዲያጠኑ የፈረንሳዩ ቢአርኤል እና የኔዘርላንዱ ዴልታ ሬስ የአማካሪ ኩባንያዎች መሀል የተፈጠረውን አለመግባባት ካልተፈታ ከሌሎች አማራጮች ዳግም ጨረታ ማውጣት እንደምጠበቅባቸው በውሃ መስኖና ኤሌክትሪክ ሚኒስቴር ከፍተኛ ባለሙያ ለዶችቬሌ ተናግረዋል። ባለፈው ሳምንት በካይሮ ለሁለት ቀናት የተካሄደው የኢትዮጵያ የግብፅና የሱዳን የጋራ የቴክኒክ ኮሚቴ ስብሰባ በሁለቱ አማካሪ ኩባንያዎች መሀል የተፈጠረውን አለመግባባት ለመፍታት ቢሞክሩም መፍትሄ ሳያገኝ ተለያይተዋል። በውሃ መስኖና ኤሌክትሪክ ሚኒስቴር የወሰን ተሻጋሪ ወንዞች ጉዳይ ዳይሬክተር ኢንጂነር ተሾመ አጥናፌ፣ ወደ ቀጣዩ አማራጭ ከመሄዳችን በፊት ለመጨረሻ ጊዜ እነኚህን ሁለቱን አማካሪዎች እነሱ በተገኙበት የሶስትዮሽ ብሔራዊ ኮሚቴ አባላትና የውሃ ሚኒስትሮች ያሉበት የመጨረሻውን ጥረት በኖቬምበር መጨረሻ ሳምንት ላይ ሱዳን ካርቱም ላይ አድርገን የሚግባቡበት መንገድ ካለ ስራውን ልናስቀጥል፣ የማይሆን ከሆነ ግን ሌሎች አማራጮችን እንድንወስን ለመጨረሻ ጊዜ እነኚህ ኮንሰልታንቶች ተጠርቶ ኮሚቴው ፊት ቀርቦ ሀሳባቸውን እንዲያቀርቡ ቀጠሮ ይዘን ነው። የተለያየ ነው። ስብሰባው በጥሩ መንፈስ ነበር የተካሄደው። ሶስቱ ሀገሮች በዚህ ወር መጨረሻ ካርቱም ሲገናኙ ስድስት ወራት የዘለቀውን ልዩነት ለመለየትና ለመፍታት አቅደዋል። ልዩነቱም መፍታት ካልተቻለ አንደኛው አማካሪ ስራውን እንዲቀጥል ማድረግ አሊያም ጨረታው በድጋሚ ሊወጣ እንደሚችል አቶ ተሾመ አጥናፈ ተናግረዋል። በሌላ በኩል እንደገና መመለስ አይሆንም እንደተባለው፣ እንግዲህ እንደምታውቀው የጨረታ ሂደት ውስጥ የጨረታ ህግ እና ደንብ አለ። በሶስቱም ሀገሮች የተለያየ የጨረታ ህግና ደንብ ቢኖርም፣ በዋናነት ግን ዓለም አቀፍ አሰራርን ስለምንከተል እነኚህ ሁለቱ አማካሪዎች ወይም ከዚህ በፊት የተወዳደሩት አማካሪዎች ለዚህ ስራ ምቹ አይደለም ወይም ኮንሰንሰስ ማንደርስ ከሆነ በእነሱ ላይ ይሄ ነገር ተመልሶ ጨረታ ይወጣል። ጨረታው መፋጠን የሚችልባቸው የተለያዩ ኦፕሽኖች አሉ። ጨረታ እንደምታውቀው አንደኛው በግልጽ ጨረታ ነው የሚሄደው ሁለተኛ በሾርት ሊስቲንግ አለ፣ ሶስተኛ በዳይሬክትም የሚሰጥበትን መንገድ ስላለ ወደፊት እነኝህን ኮንሰልታንቶች ጋር ኤግዞስት ካደረግን በኋላ ለስራውም ለማፋጠን የትኛው የግዢ ዘዴ ጥሩ ነው የሚለውን መርጠን ቶሎ የምንሄድበትን እናደርጋለን። ግን ወደ ኋላ ተመልሰን መስራታችን የማይቀር ነው ማለት። በኢትዮጵያ ግብጽና ሱዳን የተቋቋመው የህዳሴ ግድብ የጋራ የቴክኒክ ኮሚቴ ግድቡን እንዲያጠኑ ቢአርኤል እና ዴልታ ሬስ አማካሪ ኩባንያዎችን መምረጣቸው ይታወሳል። ይሁን እንጂ ዴልታ ሬስ የተሰ ኛው ኩባንያ የፕሮጀክቱን 30 በመቶ እንዲይዝ ተወስኖለት እንደነበረ ብታወቅም ራሱን ከጥናት ስራው ማግለሉን በመስከረም ወር አጋማሽ ላይ በድረገጹ አስታውቀዋል። የተቋረጠበት ምክንያት ግልጽ ባይሆንም እስካሁን ሁለቱን ኩባንያዎች ሳይስማሙ ቀጥለዋል። ኢትዮጵያ ስምምነቱ ለመጓተቱ ከተጠያቂነት ለመውጣት የቴክኒካል ጥናት እያካሄደች መሆኑን የውሃ መስኖ እና ኤሌክትሪክ ሚኒስቴር የሆኑት አቶ ሞቱማ መቃሳን ጠቅሶ መገናኛ ብዙሀን ዘግበዋል። ሚያዝያ ወር ሶስቱ አገሮች ኢትዮጵያ የምትገነባውን የታላቁ ሕዳሴ ግድብ አስመልክቶ ዲክላሬሽን ኦፍ ፕሪንሲፕልስ የተሰኘውን ስምምነት ሱዳን ካርቱም ላይ መፈራረማቸው አይዘነጋም።